ስድስተኛው ዓመት የነጻነት ቀን ዛሬ በመላው ኢትዮጵያ ተከብሮ ውሏል። እኔም ታዲያ ለየት ያለ የታሪክ ማስታወሻ ይዤ መጥቻለሁ። ምናልባትም ከሰባ አራት ዓመት ወዲህ ብዙም ጆሮ ያልሰማው ዓይን ያላነበበው ሕዝብ በሚገባ ያላወቀው እንግዳ ነገር፣ አራት ኪሎ የመንግስት መቀመጫ፣ የፋሽስት ኢጣሊያ ወረራ ዘመን ማሳያ የትውልድ ማነጽያና መቅረጫ የሰላማዊ ሰልፍ መንደርደሪያና የድል በዓል ማክበሪያና ማድመቂያ እንዲሁም ደግሞ የውጭ ሀገር መሪዎች ጉንጉን አበባ ማሳረፊያ ነች አራት ኪሎ። አራት ኪሎ ሶስት ነገስታት ዘውድ ጭነውባታል። ወታደራዊ አስተዳደር ደርግ በደርግነት ለአስር ዓመት ለቀጣዩ ስድስት እና ሰባት ዓመት ደግሞ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክ ተብሎ በመንግስትነት ገዝቷታል። ዛሬም ኢህአዴግ በአራት ዋና ዋና የፖለቲካ ቡድኖች ተደራጅቶ በቋንቋ ፌዴራሊዝም ይገዛታል። እስቲ በሀሳብ ወደዚህች ደሴት አራት ኪሎ ከፈለጋችሁበት አቅጣጫ ኑና አራት ሜትር ከፍታ ካለው ከደንጋይ ቅርጽ ከተሠራው ከትምህርት ሚኒስቴር ፊት ለፊት ከሚገኘው ከሚያዚያ 27 የነጻነት ቀን አደባባይ ሐውልት ፊት ለፊት ቆሙ። በሐውልቱ አራት ማዕዘን ላይ እያንዳንዳቸው ሁለት ሜትር ከፍታ ያላቸው ሐውልቶች ከደንጋይ ቅርጽ ተሠርተው ቆመዋል። ሚያዚያ 27 1935 ዓመተ ምህረት ከቀኑ 5 ሰዓት 45 ደቂቃ የሐውልቱ መሰረት ተጣለ አደባባዩ ሚያዚያ 27 የነፃነት አደባባይ ተብሎ ተሰየመ ቀዳማዊ ኃይለስላሴ በዝግታ እርምጃ ወደ ሐውልቱ ጠጋ ብለው በሐውልቱ መሰረት ውስጥ ባለው በሚመጣውና በሚከተለው ትውልድ ስም በአሁኑ ማለት ነው የሚመሰክሩ ቅርሶችን አኖሩ። ያቺ አራት ኪሎ ደሴት በጭብጨባ በእልልታና በሆታ ራደች። ንጉሠ ነገሥቱ ፈገግ ብለው ቡራኬ እንደሚሰጥ ካህን በአራቱም ማዕዘን እየተዘዋወሩ ለሕዝቡ በእጃቸው ሰላምታ ሰጡ። ሆታውና እልልታው ቀለጠ፣ ደመቀ። ምን እንደሚል በጊዜው ባይነገርም በነጭ ብራና ላይ የተጻፈ ጽሑፍ በኢትዮጵያ ሰንደቅ ዓላማ ከወርቅ ገንዘብ ጋር ተጠቅሎ ሕዝቡ እያየ በመድፍ ቀለም ውስጥ ተከተተ። በቤንዚን በርሜል አይነት ሆኖ የተቀረጸው ደንጋይ በአፉ በኩል ተቃንቶ አምስት ሜትር ጥልቀት ባለው ጉድጓድ ደጃፍ እንደቆመ የ51 ዓመቱ ንጉሠ ነገሥት ግዙፍ በሆነ ግርማ ወደ ሐውልቱ ተጠግተው ለትውልድና ለዘመን ሁሉ ምስክር ይሁን ብለው ቅርሶቹን የያዘውን ከደንጊያ ቅርጽ የተሠራውን በርሜል በዙሪያቸው ካሉ ጀግኖች ጋር ሆነው መሠረቱ ላይ አኖሩት። እንዲህም አይነት ታሪክ በውስጡ አይዛለች ለማለት ነው። ሻምበል ጌታቸው ወረደ፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የምክር ቤት አባል። ሰረገቱ በእውነት ይሄን ብቻም አይደለም ብዙ ችግር ነው ያሳለፉት። ከገቡም በኋላ እንግሊዞች በሞግዚትነት ለማስተዳደር ከፍተኛ የሆነ አሻጥር ለመስራት ይሞክራሉ። አሁን ላልናቸው ለነራስ አበበ ለሌሎችም ንጉሱ እንዳይቀበሉ ነው። ግን የኢትዮጵያ አርበኛ ወደ ታላቅ ህዝብ ነው የጠላቶችን ቅድሚያ ይተነበያል፣ ያውቃል። ሊቀበላቸው አልቻለም። ንጉሠ ነገሥቱን መቀበል ማክበር ለዚች ሀገር ወሳኝ መሆኑን ስላመነ ሊቀተላቸው አልቻለም። በዚህ ምክንያት ነው እንጂ ችግር ነበረ። ያ ችግር በዚያም አላለቀም። ቅድ እንዳልኩ ባንዳ፣ ስደተኛ፣ አርበኛ እየተባለን የነበረባቸው ችግር ነው። እንደገና ጣሊያን ራሱ ጡረት ሄደው ብሔረሰብና ብሔረሰብ በእምነት እና በእምነት መካከል ልዩነት የተፈጠረው ነገር ሁሉ ችግር ነበር። ያን ሁሉ አስተካክለው ነው ይች ሀገር በእውነት በስልጣኔ እዚህ ደረጃ እንድትደርስ ያደረጉ ንጉሰ ነገስት ናቸው። አመሰግናለሁ፣ ሻምበል ጌታቸው ወረደ። በነገራችን ላይ የወርቅ ገንዘብ የተባለው ንጉሰ ነገስቱ አምሳል የተቀረጹ ሳንቲሞችን ለማለት ነው እንጂ ሌላ የለም። የዛሬ ተባባሪ ከበደ ሙላት ንጋት በዚህ ዐይነት በሥራ አጋጣሚ ያሰባሰቧቸው አራት ሺህ ያህል የታሪክ ሰነዶች እንዳሏቸው አጫውተውኛል። ንጉሠ ነገሥቱ መንግሥት ጽሕፈት ሚኒስቴር ውስጥ ነበረ የሚሰሩት። በጤናቸው ችግር ምክንያት ቃለ መጠይቅ ለማድረግ አልቻልኩም እና ዛሬ ዋቢ አድርጌ የተጠቀምኩበት መጽሐፋቸው ግን ርዕሱ የኢትዮጵያ ትንሣኤ ነፃነት የሚል ሲሆን ታትሞ ለንባብ የበቃውም ሚያዚያ ሀያ ሰባት ሁለት ሺ ስምንት ዓመተ ምህረት ነበር። አድማጮች የከበደ ሙላት ንጋትን አመስግኜ ጤናቸውም እንዲመለስ መልካም ምኞቴን ሁሉ ገልጬ ለዛሬ በዚህ ሁሉ ሰናበት። 你快点！你快点！Huh. <laughs>